ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አመሽታችኋል? ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ለዛሬ አርብ ሚያዝያ 30 ቀን 2007 ዓ ም የተሰናዱ ልዩ ልዩ ቅንብሮችን ይዘናል። አብራችሁን አምሹ። የማስተናግዳችሁ ሰለሞን ክፍሌ ይሆናለሁ። ፕሮግራሙን ጽዮን ግርማ ትመራለች። አሁን የሰዓቱን ዋና ዋና የዓለም ዜና ከቆንጅ ይታየንስማ። ጤና ይስጥልኝ፣ እንደምናመሻችሁ። ፈረንሳይ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ከሰላጤው ሀገሮች የትብብር ምክር ቤት አባል ሀገሮች የውጭ ጉዳይ ሚኒስትሮች ጋር ስብሰባ አድርገዋል። የውይይቱ ትኩረት ከኢራን ጋር በኒውክሌር ግንባታዋ ጉዳይ የታለመውን ስምምነት ዳር ለማድረስ የተያዘው ጥረትና የየመኑን ግጭት ጨምሮ በተለያዩ የሰላጤው አካባቢ ጉዳዮች ላይ መሆኑ ተዘግቧል። ይህ የዛሬው ውይይት በሚቀጥለው ሳምንት ከሰላጤው ሀገሮች መሪዎች ጋር በዋይት ሀውስ ሊካሄድ ለታቀደው የመሪዎች ጉባኤ መሠረት የሚጥል ነው ተብሏል። ሚስተር ኬሪ ዛሬ ቀደም ብለው ከፈረን ቻቸው ሎራን ፋቢዮስ ጋር የተወያዩ ሲሆን በኋላም ሁለተኛው የዓለም ጦርነት በአውሮፓ ያከተመበትን ሰባኛ ዓመት መታሰቢያ ስነስርዓት ላይም መካፈላቸው ተነግረዋል። በትናንቱ ምክር ቤታዊ ምርጫ ወግ አጥባቂው ፓርቲያቸው አብላጫ ድምፅ አግኝቶ ያሸነፈላቸው ጠቅላይ ሚኒስትሩ ዴቪድ ካምረን አዲስ መንግስት እንደሚመሰርቱ አስታውቀዋል። ከምርጫው በፊት የተካሄዱ የሕዝብ አስተያየት ግምገማዎች ተፎካካሪዎቹ ፓርቲዎች እጅግ በጣም የተቀራረበ የመራጭ ድጋፍ እንዳላቸው ጠቁመው ውጤቱን ለመተንበይ ያዳግታል ብለው እንደነበረ የሚዘነጋ አይደለም። ሚስተር ካምረን በጠቅላይ ሚኒስትር ጦርነት ለአምስት አመታት የሚያስተዳድሩ ሲሆን ኮንሰርቫቲቭ ፓርቲያቸው ከምክር ቤቱ 650 መቀመጫዎች 326ቱን ነው የሚይዘው። ከዋና ዋና መሪዎቹ አንዱ በዩናይትድ ስቴትስ የአየር ጥቃት ተገደለብኝ ሲል የየመኑ የአልቃይዳ ቡድን ተናገረ። ዩናይትድ ስቴትስ ሙካላ በሚባል የየመን የወደብ ከተማ ባደረሰችው ጥቃት አሊ አልአንሲ የተባለውን እና የመጀመሪያ ልጁን እንዲሁም በርካታ ሌሎች ነውጠኛ ተዋጊዎችን እንደገደለች ነው የየመኑ የአልቃይዳ ቅርንጫፍ የተናገረው። ይህንንም ሳይት የተባለ የስለላ ቡድን ነው የዘገበው። አንሲ ባለፈው ጥር ወር በፈረንሳይ ሻርሊ ኤብዶ መጽሔት ዝግጅት ቢሮ ላይ ለደረሰው ጥቃት የአረቡ ሰላጤ አልቃይዳን ወክሎ ኃላፊነት የወሰደው መሆኑ ይታወሳል። የዩናይትድ ስቴትስ የመከላከያ ሚኒስትር አሽተን ካርተር በዚህ ጉዳይ ላይ አስተያየት ሊሰጡበት ፈቃደኛ አልሆኑም። ሰሜን ፓኪስታን ውስጥ አንድ ሄሊኮፕተር ተከስክሶ ቢያንስ ሰባት ሰዎች ተገደሉ። ከሞቱት መካከል በፓኪስታን የፊሊፒንስና የኖርዌይ አምባሳደሮች እንዲሁም የማሌዥያና የኢንዶኔዥያ አምባሳደሮች ባለቤቶች እንዳሉባቸው ተገልጿል። በሄሊኮፕተር ውስጥ ከነበሩና ከአደጋው በሕይወት ከተረፉት መካከል የፖላንድና የኔዘርላንድስ አምባሳደሮች እንዳሉባቸው የፓኪስታን ጦር ኃይል ቃል አቀባይ መጀር ጀነራል አሲም ባጅዋል ገልጸዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅት አየለ ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ በውጭ አገር የሚኖሩ የፓርቲያቸው ደጋፊዎችን እገዛ በመሻትና ተሳትፏቸውን ለማነቃቃት ወዲህ ወደ ዩናይትድ ስቴትስ የመጡት የሰማያዊ ፓርቲ ሊቀመንበር ሰሞኑን ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባለሥልጣናት ጋር ተገናኝተው በተለያዩ የኢትዮጵያ ጉዳዮች ዙሪያ ተወያይተዋል። መጪውን የኢትዮጵያ ብሔራዊ ምርጫ አካሄድና ዘመቻዎች አስመልክቶ በተለይ በብሔራዊ የምርጫ ቦርድ የተወሰዱ እርምጃዎችና አጠቃላዩን የኢትዮጵያ ፖለቲካ አያያዝ ጨምሮ በልዩ ልዩ አሳስበውናል ባሏቸው ወቅታዊ ርዕሰ ጉዳዮች ዙሪያ ከባለሥልጣናቱ ጋር መነጋገራቸውን የሰማያዊ ፓርቲ ሊቀመንበር አመልክተዋል። አቶ ይልቃል ጌትነት በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሰዓታት ቆይታቸው የኢትዮጵያን ይዞታ አስመልክቶ በዩናይትድ ስቴትስ ባለሥልጣናት በተሰነዘሩ አስተያየቶች ዙሪያም ያደረጉትን ውይይት ለአሜሪካ ድምፅ ገልጠዋል። አቶ ይልቃልን አሉላ ከበደ ነው ያወያያቸው። አቶ ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበር በትናንትና እለት በዋሽንግተን ዲሲ የዩናይት ስቴትስ የውጭ ጉዳይ ሚኒስቴር መስሪያ ቤት ተገኝተው ባለስልጣናትን የማነጋገርን እድል እንደነበሩ ተረድቻለሁ። እነ ማንን አነጋገሩ? ምንድን ነበረ የንግግራችሁ መሰረትስ? በዋናነት የተነጋገራችሁባቸውን ጭብጦች ለአድማጮች ቢያጋሩ። አሉላ፣ እንዳልከው ነው። ቀደም ብሎ የተያዘ ቀጠሮ ነበረን። በተለያየ ቦታ ለፓርቲ ጉዳይ ስንቀሳቀስ ከቆየው በኋላ ትናንትና ጠዋት ላይ ከውጭ ጉዳይ መስሪያ ቤት ምክትል ኃላፊ የሆኑ ሰው ዴቪድ ፌልድስታይን የሚባሉ ሰው ና ከእሳቸው ቲም ጋራ አብረው ከሚሰሩ ሰዎች ጋር አንድ ላይ የእሳቸው ኃላፊነት በውጭ ጉዳይ መስሪያ ቤት ውስጥ ዲሞክራሲን ሂማን ራይት ና ሌብርን በተመለከተ የሚከታተል የስራ ክፍል ነው። እና አጠቃላይ በኢትዮጵያ ውስጥ ወቅታዊ በሆነውም ጉዳይ በምርጫው ሂደት ላይም አጠቃላይ ስለ ቀጠናውም ሰላምና ደህንነት ሰማያዊ ስራ እንቅስቃሴና የመሳሰሉትን ጉዳዮች ተነጋግረናል እና ከአንድ ሰዓት ከ ሀያ በላይ የፈጀው ውይይት ነበረ። በጉዳዩ ላይ ያሉትን ወቅታዊ ጥያቄዎችም አጠቃላይ ቀጠናችንንም በተመለከተ የፓርቲውን መሰረታዊ ሀሳቦችና እምነቶች በህዝቡ ውስጥ ያለውን ተቀባይነት ና በዚህ ምርጫ ሂደት ውስጥ እያጋጠሙ ያሉትን ችግሮች በሰፊው ተወያይተናል። ኢትዮጵያና የዩናይት ስቴትስ ባላቸው ጠንካራ ወዳጅነት የሚያሳስቧችሁ ጉዳዮች ላይ የመነጋገሩን እድል ሰፊ ያደረገው ይመስለኛል። እስኪ በተለይ ምርጫው ላይ እናንተ በስጋት የምታነሷቸው እና ከእነሱ ጋር ለመነጋገር የቻላችሁባቸው መላ በመፈለጉ ወይም ሁኔታዎችን ወደ ተሻለ አዝማሚያ በመምራቱም የተነጋገራችሁበት ጉዳይ ካለ ቢገልጹልን። አዎ፣ ምርጫውን በተመለከተ እንግዲህ እናንተም በተለያየ ጊዜ እንደዘገባችሁት በብዙ ሳንካዎች የተሞላ መሆኑን አስረድተናቸዋል። ምንድን ናቸው? የሰማያዊ እጩዎች ለምሳሌ ከ ሁለት መቶ የሚደርሱ ለፓርላማ የተወዳደሩ እጩዎች ያለምንም በቂ ምክንያት ተሰርዘዋል። እንዲሁም ፍርድ ቤት እየወሰነም እንኳን ምርጫ ቦርድ ያንን ለማስፈጸምና ወደ እጩነታቸው ለመመለስ ፈቃደኛ አይደለም። በተለያየ ጊዜም በሚዲያ ሲጠየቁ ላገዱበት ምክንያት በቂ ማብራሪያ ከምርጫ ቦርድ አዋጆችም ከህገ መንግስቱም ጋር ከፓርቲያችን ህግ ጋም እነዛን ሰዎች ከእጩነት የሰረዙበትም በበቂ ምክንያት ማስረዳት አልቻሉም። እኔ እስከነበርኩበት ጊዜ እንኳን ለኢትዮጵያ ቴሌቪዥንና ሬዲዮ ለቅስቀሳ የላክናቸው የምስልና የድምጽ ቅጂዎች ከአስራ አንድ ጊዜ በላይ ካላስተካከላችሁ ተብሎ በደብዳቤ ተመልሰውብናል። የዘመቻ ድምጾች ናቸው። አማራጮቻችንን ለህዝብ ለማድረግ ባደረግነው ነገር ሁሉ ሳንሱር እንደገና ተመልሶ መጥቷል። በተለየ ሁኔታ ይህን ቃላት አታውጡ፣ ይህን ቃል ካላደረጋችሁ በእንደዚህ ቢባል አስራ አንድ ጊዜ ተመልሰውብናል። ህገ መንግስቱንም የምርጫ አዋጁንም በጣሰ ሁኔታ እና እጩዎቻችን በተለያየ ቦታ ይታሰራሉ። ስብሰባ ማድረግ አልቻልንም። አዳራሽ ማግኘት አልቻልንም። ፖስተሮች ይቀደዳሉ። እኔን ራሴን ጨምሮ ደግሞ እጣ በሚባል ነገር የፓርቲው መሪ በእጩነት ለመወዳደር አልቻልኩም። እና ያለው ሂደት እንግዲህ ከመጀመሪያው ጀምረን ስናየው ባለፈው ከ2005 በእኛ 97 ከምንለው በኋላ ይህንን የዲሞክራሲ ህጉን የሚያፍኑ ከህገ መንግስቱ ውጪ የሆኑ ብዙ አዋጆች እንደወጡ ይሄ የጸረ ሽብር አዋጅ የሚባለው የመረጃ ነጻነትና የመገናኛ ብዙኃን አዋጁ በሲቪክ ሶሳይቲዎች ላይ የወጡ አዋጆች፣ እነዚህ ሁሉ አጠቃላይ የዲሞክራሲ ሂደቱን የሚገቱ በዛም ማሳያ በሆነ ሁኔታ ብዙ ብሎገሮች፣ ጋዜጠኞች፣ የፖለቲካ መሪዎች፣ የሃይማኖት ነጻነትን የጠየቁ ሰዎች ሁሉ እስር ቤት መውደቃቸውን ከዛ የተረፉትም ደግሞ መሰደዳቸውን ገልጸናልና ይሄ ይሄ ሁሉ አጠቃላይ ሂደቱ ብዙ ጨለማ የሆነና ውጣ ውረድ የሞላበት እንደሆነ አስረድተ ናቸዋል እንግዲህ እነሱም የሚሉት ኤምባሲያችን እዛ ሂደቱን በቅርበት እየተከታተለ ነው፣ ጉዳዩን እያየ ነው ነው ከመንግስት አካላትም ጋር እንነጋግርበታለን የሚለው የሁልጊዜው የዲፕሎማሲ አይነት ንግግር ነው። አቶ ይልቃል ቀደም ብለው የዘረዘሯቸው ከእጩዎች እገዳ የፍርድ ቤት ውሳኔን እስከ አለመቀበል ሁኔታ በምሳሌነት አንስተዋል። በእናንተ እምነት ምርጫው የሚጠበቅበትን ደረጃ የማያሟሉ ናቸው ብላችሁ የምታቀርቧቸው ቅሬታዎች በተመለከተ የምርጫው ውጤት ተቀባይነት እንዲኖረው በውይይታችሁም እንዲህ አይነት ማስተካከያዎች ሊኖሩ ይገባል ወይ ይደረጋሉ የሚል ከወዲሁ በአማራጭ ምን የተገለጸ ነገር አለ? ከኢትዮጵያ መንግስት ጋር ለመነጋገር ክብደት የሰጡት ችግር ከሆነ እውነቱን ለመናገር እኛ እንግዲህ በተደጋጋሚ ነግረናቸዋል። ይሄ በቀጠናው ያለ ሰላምና መረጋጋትና ብሔራዊ ጸጥታን በተመለከተ የምታደርጉት ነገር በአጭር ጊዜ እይታ ላይ ብቻ ያተኮረ መሆኑ በዘላቂው ነገር ላይ ችግር እየፈጠረ ነው የሚሄደው። ዘላቂ ሰላምና መረጋጋት ሊኖር የሚችለው የዜጎች አማራጭ ድምጽ ሲሰማ የዲሞክራሲ ሂደቱ ወደፊት ሲራመድ እድገቱን ፍትሐዊ በሆነ ሁኔታ ሲንቀሳቀስና የተጨቆኑ ሰዎች ድምጽ ሲሰማ እንጂ በተለይም እንደ ኢትዮጵያ ባለ ሀገር፣ ሃይማኖተኛ ሀገር፣ ሁሉም ተቻችሎ የሚኖርበት ሀገር እነዛ እነዛ እሴቶች ናቸው የሀገሩንም ሆነ የቀጠናውን ደህንነት የጠበቁት እንጂ የአንድ ፓርቲ ጠንካራ ወታደርና ደህንነት እንዳልሆነ፣ ዘላቂውን ሰላም በቀጠናውም ቢሆን ኢትዮጵያን የምትፈልጓት ከሆነ የሚጎዳ ስለሆነ ይህንን የምርጫውንም ሂደት ሆነ አጠቃላይ የኢትዮጵያን የዲሞክራሲና የሰብአዊ መብት ጉዳይ ለብሔራዊ ደህንነት አስፈላጊና ተነጥሎ የሚታይ ነገር እንዳልሆነ ወይም ወደፊት የሚያድግ ችግር እየተፈለፈለ እንደሆነ በዚህ ሂደት ውስጥ አል አሁንም ትኩረት እንዲሰጡ ሲያናገርናቸው ይህንን ነው እንግዲህ ያየነው ነው። ሰምተናችኋል ጉዳዮችን ሁሉ ግምት ውስጥ አስገብተናል የሚል መልስ ነው የተሰጠ። አቶ ይልቃል፣ እስኪ ቀደም ብለው ወደ ተመለከት ነው የዩናይት ስቴትስ ውጭ ጉዳይ መስሪያ ቤት ጉብኝቶን እንመለስ። በውጭ ጉዳይ መስሪያ ቤቱ አንዲት የአፍሪካ ጉዳዮች ባለስልጣን ዌንዲ ሸርማን በቅርቡ በኢትዮጵያ ጉብኝታቸው በኢትዮጵያ ያለውን ሁኔታ አስመልክቶ የሰጡት አስተያየት የምትቃወሙ መሆናችሁን በደብዳቤ ያሳውቃቸዋል። እስኪ ይዘቱን መርምር የፓርቲውንና ያቀረባችሁትን ለመመልከት እንሞክር። በተጨባጭ ምንድን ነበር በእሳቸው ንግግር ውስጥ የተንጸባረቀው ትክክል አይደለም ያላችሁት? ምንስ አይነት መልስ አገኛችሁ? አው ይሄ እንግዲህ ብዙ ሚዲያም ላይ በሰፊው የተወራ ነገር ነው። የኢትዮጵያ መጪው ምርጫ ፍትሐዊና ዲሞክራሲያዊ እንደሚሆን ከበፊቱ ምርጫዎች ውስጥ ና በዲሞክራሲ ሂደት እየተሻሻለ እንዳለ የሚመስል ነገር ኢትዮጵያ በዲሞክራሲም እያደገች እንደሆነ የሚገልጽ ና ያም ደግሞ በማወቅ የሚደረግ ና ያንን ነገር የማረጋገጥ ና እውቅና የመስጠት አይነት እንደው ካፎ ለምታ ነው የሚባለው በእኛ ሀገር በዛ ደረጃ የተሰራ ስህተት፣ ሳይሆን ያንን በኢህአዴግ ውስጥ ያለውን አቋም ደግፎ የአሜሪካን የዲሞክራሲ እሴቶች የአሜሪካንም አጠቃላይ ብሔራዊ ጥቅም ከኢትዮጵያ አንጻር ያለማየት መሆኑንና ፓርቲያችን በዚህ ጉዳይ እንዳዘነና የዲሞክራሲ ሂደቱን ክራሲ ሀይሎች ታጋዮች ሁሉ ተስፋ አስቆራጭ መልእክት መላኩንና ይህንንም ከዚህ አቋማቸው እንዲስተካከሉ የሚያሳስብ ደብዳቤ ነው የጻፍ ነው። በእነሱ በኩል የተሰጠው መልስ ግን ባልሆነ ሁኔታ የሴትዮዋ ንግግር ተተርጉሟል። ተቀንጭ በሆነ የቀረበው ሪፖርተር ላይ በሰፊው ይህንን ሁሉ ነገር ለማብራራት የሄዱበት ርቀት አለ። እሱንም ብታነቡት የሚል አይነት አስተያየት ሰጥተዋል። ግን በኛ አሁንም ደግመን የነገር ናቸው። በግልጽ ቋንቋ በምንም አይነት መለኪያ እንደዛ አይነቱ ንግግር የራሳችሁ የውጭ ጉዳይ መስሪያ ቤት በሰብአዊ መብቶች ጉዳይ ላይ በየዓመቱ በሚያወጣው ሪፖርት ላይ የተደረገውና ና እሳቸው የተነጋገሩት በየትም መለኪያ የቃላት መረጣ አድርገን አናየውም ደጋግመን አስምረን ነግረናቸዋል። መጪውን የኢትዮጵያ ብሔራዊ ምርጫ፣ ኢትዮጵያን ወቅታዊ የፖለቲካ ሁኔታ፣ እንዲሁም የዩናይት ስቴትስ ጉብኝቶንና ፓርቲ እየተንቀሳቀሰ ያለበትን ሁኔታ ጨምሮ በርካታ ጭብጦችን የተመለከተ ሰፋ ያለ ውይይት ነው ያደረግ ነው። አቶ ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበር ለጊዜው አመሰግናለሁ። ጊዜ ውስጥልኝ አሉላ። እኔም ለተሰጠኝ እድል አመሰግናለሁ። በሀገር ቤት ያለውን ሁኔታ እየተከታተላችሁ ለማሳወቅ የምታደርጉት በጣም ቪኦኤ ተደማጭና ክብር ያለው ሚዲያ ነው። በኢትዮጵያ ማህበረሰብ ውስጥ ሁልጊዜው ስራችሁ አመሰግናለሁ። ጊዜ ውስጥልኝ ለኔ አድማጮች ውይይቱ አላበቃም። አሉላ ከአቶ ይልቃል ጋር በአጠቃላይ ኢትዮጵያ ፖለቲካ ጉዳዮች ዙሪያ ያደረገው ሰፋ ያለ ውይይት ነገ ቅዳሜ ይቀርባል። አድማጮች፣ አሁን ወደ ሁለተኛው ቅንብር እንሸጋገራለን። ፍልሰተኞች በሰሜን አፍሪካ በኩል ወደ አውሮፓ ለመግባት ሲሞክሩ በብዛት በሚያልቁበት በአሁኑ ወቅት አውሮፓ ሕገወጥ አስተላላፊዎችን ኢላማ በማድረግ የፍልሰቱን ተግባር ለማገድ ማቀዷ ተዘግቧል። ይሁንና ሰዎችን በድብቅ የማሸጋገሩን ተግባር የሚቆጣጠሩት ሰፊ መረብ ያላቸው ወንጀለኞች በመሆናቸው እነሱን ኢላማ የማድረጉ ተግባር ከባድ እንደሚሆን አጥኚዎችና ተመራማሪዎች ይናገራሉ። ሪፖርተራችን ሄንሪ ሪጅዌል ያጠናቀረውን ዘገባ አዳነች ፍሳዬ ታቀርባለች። ፈላሾች በሰሜን አፍሪቃ በኩል ወደ አውሮጳ ለመግባት በሚያደርጉት ጥረት ከቅርብ ዓመታት ወዲህ በአስር ሺዎች የሚቆጠሩ ባህር ውስጥ ሰምጠዋል ወይም በውሃ ጥምና በረሃብ አልቀዋል። ኢጣሊያ ውስጥ በትሪንቶ ዩኒቨርሲቲ በወንጀል ተግባር ፕሮፌሰርነት የሚሰሩ አንድሪያ ዲ ኒኮላ ሰዎችን በድብቅ በማሸጋገር ተግባር የተሰማሩትን ሰዎች ለማነጋገር በአፍሪቃና በመካከለኛው ምስራቅ ዙሪያ ተዘዋውረዋል። የአሜሪካ ድምፅ ሬዲዮ የፈላሾቹን መናኸሪያ በሆነው የሚላን ከተማ ባቡር ጣቢያ ላይ አነጋግሯቸዋል። በጣም ጨካኝ አገልግሎት ነው። በመረብ ተሳስረው በመተባበር ነው የሚሰሩት። ከሊቢያ የሚያመራውን መንገድ ብንዘጋ እንኳ ከቱኒዚያ፣ ከአልጄሪያ ወይም ከቱርክ ሊንቀሳቀሱ ይችላሉ። አውሮፓ ሕገወጥ አሸጋጋሪዎችን ኢላማ ያደረገ እርምጃ እንዲወሰድ ጥሪ አቅርባለች። ሪካርዶ ፋቢያን የተባሉ ተንታኝ በበኩላቸው ይህ ከባድ ተግባር ቢሆንም አይቻልም ማለት አይደለም ብለዋል። ለምሳሌ ሰዎችን በሕገወጥ መንገድ በማሸጋገር ተግባር በተሰማሩት ላይ ድሮን ማለት ሰው አልባ ተዋጊ አውሮፕላን መጠቀሙ ሊረዳ ይችላል። በተጨማሪም የአውሮፓ ሀገሮች ሊቢያ ውስጥ መረጃ በማግኘት ረገድ ሊተማመኑባቸው የሚችሉ የስለላ መረቦች አሏቸው። ይሁንና ሕገወጥ አሸጋጋሪዎቹ ብዙ ገንዘብ የሚያገኙ የዓለም አቀፍ ወንጀለኞች መረብ አካል ናቸው ይላሉ አንድሪያ ዲኒኮላ። የተባበሩት መንግሥታት ድርጅት እስከ 10 ቢሊዮን ዶላር እንደሚገኝበት ይገምታል። አንድ ኢጣሊያ የሚኖር ፓኪስታናዊ 700 የሚሆኑ ሰዎችን በድብቅ ሲያስገባ እያንዳንዳቸውን 7000 ዩሮ አስከፍሏል። ሰዎችን በሕገወጥ መንገድ የሚያሸጋግሩት ቡድኖች ከወንጀለኛ ኃይሎች ጋር የተሳሰሩ ቢሆንም ለሶሪያውያንና ለሌሎች ከግጭት የሚሸሹ ሰዎች መውጫ መንገድ እየፈጠሩ መሆናቸው ግልጽ ነው። አውሮፓ የፍልሰት ፖሊሲዋን ማሻሻል ያለባትም ለዚህ ነው፣ ይላሉ ዲኒኮላ። የአውሮፓን መንገድ የምታጠቡ ከሆነ በድብቅ የማስገባቱ ዋጋ ከፍ ይላል። ይህን ነው ያሉት ወንጀለኞቹ ስለሆነም የእነሱን ሥራ ለማሰናከል የወንጀለኛ መቅጫ ሕግ ማውጣት ያስፈልጋል። ምርመራ ማካሄድም ግድ ይላል። መከላከልና ዕድሉን ማጥበብም ያስፈልጋል። የአሸጋጋሪ ወንጀለኞች ሰለባ የሆኑትን ሰዎች ለመርዳትም አሁን ካለው የተሻለ ፖሊስ እንዲኖር ያስፈልጋል። አውሮፓ ሕገ ወጥ አሸጋጋሪዎችን ለመቋቋም ቆርጣ ተነስታለች። ይሁንና የሚሞቱት ሰዎች ብዛት እየጨመረ በመሄዱ አውሮፓ በሐቅ ከጦርነት ለሚሸሹት ስደተኞች አስተማማኝ መስመር መክፈት ያስፈልጋት ይሆን የሚል ክርክር እየተካሄደ ነው። ወደ መጨረሻው ቅንብር እንሸጋገራለን። የተፈጥሮ አካባቢ ሳይንስና ሕይወት ፕሮግራም ነው። አዘጋጅና አቅራቢ ሰሎሞን አባተ። በመጪዎቹ ሁለት ሳምንታት ውስጥ 1500 የሚሆኑ የአንድ መቶ ሰማንያ ሀገሮች ልዑካን ስዊትዘርላንዷ ከተማ ባዜል ላይ ይሰባሰባሉ። የስብሰባቸው ዋና ዓላማ ለሕይወት አስጊ የሆኑና የሰውን ልጅ ለብዙ ጉዳቶች የሚያጋልጡ የተለያዩ ንጥረ ነገሮች ውሁድ የሆኑ ዝቃጮችን የደህንነት አጠባበቁ ዘላቂነት ባለው መንገድ ማስወገድ ወይም ሊያስከትሉ የሚችሏቸውን ጉዳቶች በከፍተኛ ሁኔታ መቀነስ የሚያስችሉ መላዎችን መምከር ነው። የባዜል ተሳታፊዎች ከፊታቸው ካስቀመጧቸው የቤት ሥራዎች መካከል ቀደም ሲል በሀገሮች መካከል የተፈረሙ ዓለም አቀፍ ውሎችን ማጠናከር የሚያስችሉ መንገዶችን መቀየስ ይገኝበታል። እነዚያ ሦስት ውሎች ደግሞ በጉባኤው ላይ ለሚነሱ የተፈጥሮ አካባቢ ጉዳትና ብከላ ችግሮች ጭንቀት መልስ የሚሰጡ ናቸው። ይህ የባዜል ጉባኤ እስከ ዛሬ ከነበሩት ሁሉ እጅግ የተሻለና ሁሉን አቀፍ የሆነ የጎጂ ዝቃጮችን አያያዝ የሚመለከት ስምምነት ሰነድ ይዞ ይወጣል ተብሎ እየተጠበቀ ነው። ጄኔቫ ባለችው ሪፖርተራችን ሊሳ ሽላይን ዘገባ መሠረት ሌላው ስምምነት የሆላንዷ ሮተርዳም ጉባኤ ሰነድ ነው። ይህ ስምምነት በአብዛኛው የሚያተኩረው የኢንዱስትሪ ኬሚካሎችና ጸረ ተሐዋሲያን መድኃኒቶች ዓለም አቀፍ ንግድን ደህንነቱ የተጠበቀ እንዲሆን በማድረግ ላይ ነው። ሦስተኛው የስዊድን ዋና ከተማይቱ ስቶክሆልም ስምምነት ሲሆን ይህ ሰነድ ወይም ውል ደግሞ ከአካባቢያችን ጨርሶ ለማጥፋት አዳጋች ሆነው የቆዩ ሕይወታዊ ይዘት የነበራቸው ወይም ካርበን በውስጣቸው የሚገኝ ወይም ኦርጋኒክ በካዮች ውል ተብሎ ይታወቃል። ይህ ስምምነት የሰውን ጤናና የተፈጥሮን አካባቢ በዙሪያችን ለረጅም ጊዜያት ከቆዩ ኬሚካሎች ለመጠበቅ የታሰበ ዓለም አቀፍ ውል ነው። የእነዚህ ሦስት ስምምነቶች ፈራሚ ወይም ተዋናይ ወገኖች በየሁለት ዓመቱ እየተሰበሰቡ አዳዲስ ስጋቶች ተፈጥረው ከሆነ ይመረምራሉ። የተፈጠሩ ካሉም አዳዲስ ደንቦችና መመሪያዎችን ያወጣሉ። የሰውን ልጅ እንደምን በግላጭ ዐይን ከማይታዩና ከከፉ መዘዞች መጠበቅ እንደሚቻል ይመክራሉ። የተባበሩት መንግሥታት ድርጅት የተፈጥሮ አካባቢ መርሃ ግብር ዋና ዳይሬክተር አኪም ሽታይነር አንድ ተጠቃሽ አባባል አላቸው። ይህ ዝቃጮች ከእንግሊዝኛው የፊደል ገበታ ኢ ኤሌክትሮኒክ ለማለት የዋለ ነው። እናም የኢ ዝቃጮች ወይም ቅሪቶች ሱናሚ ወይም ማዕበል ዓለማችንን እያለበሰና እየዋጠ ነው። እነዚህ ኤሌክትሮኒክ ዝቃጮችና ቅሪቶች አገልግሎቶቻቸውን የጨረሱ ዕለት በዕለት የምንጠቀምባቸውና አገልግሎቶቻቸው ከዕለት ወደ ዕለት እየሰፋ የሄደ የዘመናዊው ቴክኖሎጂ ውጤት የሆኑ መሣሪያዎች ናቸው። ኮምፒውተሮች፣ ላፕቶፖች ሞባይል ስልኮች፣ ሲዲዎች፣ የቴፕ ማጫወቻዎች፣ ራዲዮ ማዳመጫዎች፣ ቴሌቪዥኖች፣ ማተሚያዎች ወይም ፕሪንተሮች፣ ማባዣዎች፣ የፋክስ መላኪያ መሣሪያዎች፣ ማቀዝቀዣዎች፣ ማይክሮዌቮች ወይም ማሞቂያዎች፣ ሰዓቶች፣ ባትሪ ድንጋይ። ከቀጠልኩ ማቆም እችል ይሆን? ሁልቁ መሳፍርት አጥተዋል እስኪባል የበዙ ናቸው። እናስ እየዋጡን አይደለም? ዙሪያውን ይቃኙ። አካባቢውን ይመልከቱ። የኢ ዝቃጭ ሱናሚ የኢ ቅሪተ አካል ተራሮች ሽታይነር መልእክት አላቸው እነዚህን ኤሌክትሮኒክ ዝቃጮች መቆጣጠር በሚቻልበት ሁኔታ ላይ መምከር ነው ከባዜል ጉባኤ የትኩረት ነጥቦች አንዱ የምጣኔ ሀብታችን አሻራ ቀዳሚና ዋነኞቹ አካላት ቢሆኑም እነርሱን መልሰን ወደ ምርት ሂደት ማስገባት ካልቻለን፣ የሚጣለው ሁሉ ተራራ ለሰውም ለተፈጥሮም እጅግ የበረቱ ጉዳቶችን ወደ መዝራት ይዞራል። የዛሬ 14 ዓመት በ1993 ዓ ም ማለት ነው። የስቶክሆልሙ ጉባኤ እጅግ ጎጂ ናቸው የሚባሉ 12 መርዛማና በአካባቢያችን ለተራዘመ ጊዜ የቆዩ ኦርጋኒክ የሚባሉ በካዮችን ለይቶ ዘርዝሯል። እነዚህ ቆሻሻ ደርዘን የተባሉ ኦርጋኒክ በካዮች በዓለሙ ሁሉ ተነዝተው በየሰውና በየዱር ሕይወቱ አካላት ውስጥ ተከማችተው ይገኛሉ። እናም የሰውንም ጤና የአካባቢውንም ደህንነት አብዝተው ይጎዳሉ። ከዚያ ወዲህ ባለፉት 14 ዓመታት ውስጥ ደግሞ ሌሎች ዐሥራ አንድ መርዛማ ንጥረ ነገሮች በዐሥራ ሁለቱ ዝርዝር ላይ ተጨምረዋል። በዓለማችን እኮ በየዓመቱ በጸረተ ሐዋሲያን መድኃኒቶች ርጭት ምክንያት ሦስት ሚሊዮን ሰው እንደሚመረዝ የዓለም የጤና ድርጅት አስታውቋል። ከዚያ ውስጥ ሃያ ሺህ ሰው በየዓመቱ ያልቃል። ከዚህ ሁሉ ጉዳት የበዛው የሚደርሰው ደግሞ በማደግ ላይ ባሉ ሀገሮች ውስጥ ነው። ለሰዎች ስለ ጸረ ተሐዋስያን መድኃኒቶች ለመንገርና ቃልን ለማስፋፋት የሮተርዳም ስምምነት ብዙ ጠቃሚ ሚና ተጫውቷል። አገልግሎቶቻቸውን የጨረሱትን ወይም ጊዜያቸው ያለፈ መድኃኒቶችን እንዴት ማስወገድ እንደሚቻልም ትምህርትና ዕውቀት በስፋት እንዲሰጥ ያዛል ሮተርዳም መጪው የባዜል ጉባኤ ከሚመክርባቸው አበይትና አጠቃላይ ውሳኔ ከሚጠይቁ ጉዳዮች መካከል የወባን ወረርሽኝ ለመከላከል የሚረጨው ዲዲቲ የሚባልን ቅመም ጨርሶ እንዲቆምና እንዲወገድ ለማድረግ ጠንካራ አቋም መያዝ ይገኝበታል። ዲዲቲ ምድራችንን ከአደገኞቹ የፀሐይ ጨረሮች በሚከልለው ወይም ጉዳቱን አንጥሮ በሚያስቀረው ኦዞን ንጣፍ ላይ ከሚያደርሰው አደጋ በተጨማሪ በሰዎች ላይ የጡት ካንሰርን ጨምሮ ለብዙ በሰው ላይ ለሚደርሱ የነቀርስ አይነቶችም ምክንያት እንደሆነ ተረጋግጧል። ኢትዮጵያ ዲዲቲን ወባን ለመከላከል ጉዳይ ከሚጠቀሙ ሀገሮች አንዷን እንደነበረች ይታወቃል። ለመሆኑ ዲዲቲ ዛሬ በኢትዮጵያ ጎጆዎች ውስጥና በየመስኩ ይረጫል? ወይዘሮ ሕይወት ሰሎሞን ማለት ለቤት ውስጥ ርጭት ካወጣን በጣም ረጅም ጊዜ ሆኖናል። ከፈረንጆቹ ሁለት ሺ ስምንት ሁለት ሺ ዘጠኝ ጀምሮ ዲዲቲን እየተጠቀምን አደለም። ይሄም እንግዲህ ለአገልግሎት ማንጠቀምበት ዋነኛው ምክንያት ዲዲቲ ለርጭት ብግርነት በመፍጠሩ ማለት ያው ትንኞቹ የመለማመድ ባህሪ በማሳየታቸው በየጊዜው የምንጠቀመውን የርጭት ኬሚካል ፍተሻ ይደረጋል። ሌሎች አማራጭ ኬሚካሎች ላይ ማተኩር ስላለብን ወደ ሌላ ኬሚካል አተኩረናል። በአሁን ጊዜ እየተጠቀምን ያለ ነው ኬሚካል ሌላ የኬሚካል ግሩፕ ነው፣ ከዲዲቲ የተለየ ነው። ይሄም ደግሞ ከዲዲቲ አንጻር ስናየው ለኢንቫይሮንመንትም ሴፍ የሆነ ተብሎ ከሚቀመጡት ደህንነቱ ነው ያለው ደህንነቱ ባል አይነት ነው ያው ዞሮ ዞሮ እንግዲህ የዓለም የጤና ድርጅት ያስቀመጣቸው ለቤት ውስጥ ርጭት ተብሎ ወደ ስድስት የሚሆኑ የርጭት ኬሚካል ቤተሰብ ግሩፖች አሉ እና ከእነሱ ውስጥ ነው እየተጠቀምን ያለ ነው። እና ዲዲቲ ያው ረዘም ላለ ጊዜ ሆኖናል ከቆመ ማለት ነው ለፐብሊክ ልጅ ጥቅም። ወይዘሮ ህይወት ሰሎሞን በኢትዮጵያ ጤና ጥበቃ ሚኒስቴር የወባ መከላከልና መቆጣጠር መርሃ ግብር ኃላፊ ናቸው። የባዜል ጉባኤ ተሳታፊዎች ይዘው የሚቀርቡት ጥሪ አለ ተመራማሪዎች ፈጣሪዎች፣ አምራቾች ዲዲቲን ሙሉ በሙሉ የሚተካ አማራጭ ይዛችሁ ወደ ገበያ ውጡ። ክቡራትና ክቡራን አድማጮች ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 ለመካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምጽ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማ ናት። መልካም ምሽት።